በዓለም ዙሪያ ባለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ማሽቆልቆሉ ነው። በዛሬው እለት በዋሽንግተን ዲሲ ይፋ የሆነው የፍሪደም ሃውስ ጥናት ይፋ ያደረገው የፍሪደም ሃውስዋ ጀነፈር ደነም ምክንያቶቹን ሲያስረዱ በጋዜጠኞች ላይ በተለያዩ ሁኔታዎች ሳቢያ የሚደርሱ ጥቃቶች በዓለም ዙሪያ መጠናከራቸው አንዱ ምክንያት ነው። አምባገነን መንግስታትና ጽንፈኞች ነጻና ገለልተኛ የመገናኛ ብዙሀን ላይ አፈናና ወከባ ያከናውናሉ። የተደራጁ ወሮበሎች፣ በሙስና የተዘፈቁ ባለስልጣናት፣ የመሬት ልማት ባለስልጣናት፣ የሃይማኖት አክራሪዎችና የሉዓላዊነት ጥያቄ ለጋዜጠኞች ስራ እጅግ አስፈሪ ርዕሶች ናቸው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነጻነት ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ከሆኑ ቆይቷል። እንዲያውም ሁለቱ ሀገሮች በጋዜጠኞች ይዞታ ክፋት የሚፎካከሩ ነው የሚመስሉት። ጄኒፈር ደነም ያስረዳሉ። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሀንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካም ሆነ በዓለም አቀፍ ደረጃ የመገናኛ ብዙሀን ነጻነት ይዞታዋ ያሽቆለቆለባት ሀገር እንደሆነች የፍሪደም ሀውስ ጥናት ይጠቁማል። ኤርትራውያን ጋዜጠኞች ስራቸውን ያለ ገደብ ዘገባዎችን በነጻነት ያለምንም ፍርሀት እስከሚሰሩ ድረስ ነጻ የመገናኛ ብዙኃን በአገሪቷ አሉ ለማለት አይቻልም። በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ በዚህ ሳምንት ባወጣው የመገናኛ ብዙኃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ተቀጣሪነተኛ ተብለዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮድኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ፣ ከአፍሪካ ሀገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው የኢንተርኔት ገደብ በማስፈራቸውና ነፃ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። መደበኛ የሆኑ የመገናኛ ብዙሀን ስርጭቶችን ማለትም የቴሌቪዥንና የሬዲዮ ሞገዶችን በማፈን የሚታወቁ እንደ ኢትዮጵያ ያሉ መንግስታት በድረገጽ ጭምርም የስለላ መረጃዎችን በመልቀቅ ይታወቃሉ ሲሉ የአፈናውን መጠን የሚያስረዱት ደግሞ የሂውማን ራይትስ ዋች መረጃ አጠናቃሪ ፊሊክስ ሆን ናቸው። Is uh, give the government complete control over the person's computer. And then you must say, which means, <laughs> but a watch computer which lie, best Skype ኮምፒውተራቸው ላይ ባለው ቪዲዮ አማካኝነት ሰዎች ምን እያደረጉ እንዳሉ ማየት ያስችላል። ስለዚህ እነዚህ የድረገጽ ህዋሶች በጣም ኃይለኛ የስለላ መሳሪያዎች ናቸው። በዛሬው እለት ፍሪደም ሀውስ ባወጣው ዘገባ የመገናኛ ብዙኃን መብትን የሚጥሱ ሀገሮች በራሳቸው አገሮች ህገ መንግስታትና በፈረሟቸው ዓለም አቀፋዊ ድንጋጌዎች ሊዳኙና ተግባራዊ ሊያደርጉ ይገባቸዋል ሲል መንግስታት ለነጻነት ስምምነቶች ተገዢ እንዲሆኑ ጥሪ አስተላልፏል።